የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ1922 ና 25 ሜትር ባንዶች ዘወትር እሁድ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ። ምንድነው የተመለከቱት በዚህ የዶኩመንተሪ ስራ ላይ? አስገራሚ የሆነ የኢትዮጵያን የፍልስፍና መሰረት ነው። እርግጥ ሞደርኒቲ ተጀመረና በአንድ ምንም አይነት ብሪጅ ሳይደረግ ሳይደረግ ነው ከነበረንበት የትምህርት ስርዓት ቀጥታ ወደ ዌስተርናይዝድ ወደ ሆነው የትምህርት ስርዓት የገባ ነው ጉዳዩ። የቆሎ ተማሪ ዘመን የጠገበ ባህላዊ ትምህርት ላይ የሚያጠነጥን ሄቨን ኤንድ ኤርዝ ገነትና ምድር የጥናታዊ ፊልሙ ርዕስ ነው። አንድን መረጃ ለመሰብሰብ በቦታው መገኘት ቁልፍ ነገር ነው። በአይን ማየትና የአይን እማኝ ሆኖ አንድን ነገር መዘገብ፣ ያ በጣም እድለኛ ጋዜጠኛ ነው። ግን ከሩቅ ሆኖም የሚዘግብ ጋዜጠኛ እኔ አመለካከት፣ በተለይም ህዝብን ሊያጋጩ የሚችሉ ጉዳዮች ላይ ከፍተኛ ጥንቃቄ ይጠይቃል። ከፍተኛ ጥንቃቄ ማለት ግን እውነትን መሸፈን ማለት አይደለም። ድርሶቹን ስናስተዋወቅ ወቅታዊ ነገሮች ናቸው። ከዚህ ከድርቁ ተጨማሪ በኦሮሚያ ክልል አካባቢ የተነሳ ውዝግብ፣ በተጨማሪም ደግሞ እኛም ሰሞኑን የዘግብንበት በጎንደር ዙሪያ የተከሰቱ ቢያንስ ሶስት ችግሮች አሉ። ድርቅ መኖሩ በይፋ እያደረሰ ያለው ነገር ካልተዘገበ ችግር እንደሚሆነው ሁሉ አንድ አደጋ ተፈጸመ ከሚባልበት መንገድ ባለፈ ሌሎችን የበለጠ ችግር ውስጥ ሊከት የሚችል መዘገብም ሌላ ችግር ነው እና እነኚህን ሁኔታዎች እስኪ እንመርምር። በሚያሳስቡ ሰሞንኛ ጉዳዮች ዙሪያ የሚደረግ የጋዜጠኞች የጠረጴዛ ዙሪያ ውይይት። የንጉስ ያክሊሉ መስኮት ወደ አዲስ አበባ ያደርሰን ና የሳምንቱን ምርጥ ግጥምም ይዘን እንቀርባለን። ጤና ይስጥልን እንደምን ሰነበታችሁ እንደምን ሳመሻችሁ የተከበራችሁ አድማጮቻችን ከእሁድ ታህሳስ 10 2008 ዓ ም የራዲዮ መጽሔት ቅርብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደ ና አዲሱ አበበነን አቀናባሪያችን ንጉሱ ታም ነው። እሁድ ከሆነ እለቱ የራዲዮ መጽሔት ነው። ሰአቱ አንዱም ቢዘል በሳምንቱ የሰአቱ የዓለም ዜና ይቀድ ጤና ይስጥልን፣ ክቡራትና ክቡራን እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተነኝ። ቴክኒሽያኑ ጆና ካሚንግስ በስቱዲዮ አብሮኝ ይገኛል። ሶማሊያ ዋና ከተማ ሞቃዲሾ ውስጥ ትናንት በደረሰ የመኪና ላይ ፈንጂ አደጋ ቢያንስ ሶስት ሰው ተገድሎ 25 የሚሆኑ ደግሞ ቆሰሉ። ለጥቃቱ ጽንፈኛው የሁከት ቡድን አልሻባብ ኃላፊነቱን ወስዷል። ፍንዳታው የደረሰው በአንድ የገበያ ማዕከል አቅራቢያ መሆኑንና ከዚያ ጥቂት ቀደም ብሎ አንድ ታጣቂ ጉዞ ላይ በነበሩ የመንግስት ባለስልጣናት ላይ ተኩስ ከፍቶ እንደነበረ የሶማሊያ ፖሊስ ቃል አቀባይ አልሂርሲ ባሬ ለቪኦኤ በሰጡት ቃል ተናግረዋል። የጋልጋዱድ ክልል ገዢ በዚያ ጉዞ ላይ የነበሩ ሲሆን የደረሰባቸው ጉዳት ይኑር አይኑር እስካሁን አልተገለጸም። የሩዋንዳውን ፕሬዚደንት ፖል ካጋሜን ለተጨማሪ የስልጣን ዘመን እንዳይወዳደሩ ሊያገዳቸው ይችል የነበረው አንቀጽ እንዲፋቅ ከሕገ መንግሥቱ ሩዋንዳውያን ወስነዋል ሲል ብሔራዊው የምርጫ ኮሚሽን አስታወቀ። ኮሚሽኑ ባወጣው መግለጫ እያንዳንዱ ድምፅ ሰጪ እስኪባል ለሕገ መንግሥቱ መለወጥ ወይም ማሻሻያ እንዲደረግበት ወስኗል ብሏል። 98 ከመቶ የሚሆን ድምፅ ሰጪ ያሳለፈው ውሳኔ ፖል ካጋሜን ለመጪዎቹ ሀያ ዓመታት በአውሮፓውያኑ የዘመን አቆጣጠር እስከ 2034 ዓ ም ስልጣን ላይ ሊያቆያቸው የሚችል ነው። የማሻሻያው ውሳኔ ዲሞክራሲን ያጠፋል ሲሉ የዩናይትድ ስቴትስና የአውሮፓ ሕብረት ስጋታቸውን ገልጸዋል። የፈረንሳይ አየር መንገድ ኤር ፍራንስ ንብረት የሆነ የመንገደኞች ማጓጓዣ አይሮፕላን መጸዳጃ ቤት ውስጥ ተገኝቷል በተባለ የተጠረጠረ ዕቃ ምክንያት ኬንያ ውስጥ ድንገት እንዲያርፍ ተደርጓል። ተቀመጠ የተባለው ዕቃ ጉዳት ሊያደርስ የሚችል እንዳልነበረና የወጣውም የሐሰት ማስጠንቀቂያ እንደነበረ የኤር ፍራንስ ዋና ሥራ አስፈጻሚ ፍሬድሪክ ጋጌ አስታውቀዋል። አይሮፕላኑ ከሞሪሸስ ወደ ፓሪስ እየበረረ የነበረ ሲሆን አቅጣጫውን ቀይሮ ወደ ሞምባሳ እንዲዞር የተደረገው አንድ መንገደኛ መጸዳጃ ቤት ውስጥ ላዩ ላይ ሰዓት መሰል መሳሪያ የተቀመጠበት ትንሽ ሳጥን ማየቱን ለአስተናጋጆቹ ከተናገረ በኋላ ነው። ቦይንግ 777 የሆነው አይሮፕላን ውስጥ የነበሩት 459 ተሳፋሪዎችና 14 የበረራው ቡድን አባላት በደህና ሁኔታ አይሮፕላኑን ለቀው እንዲወጡ መደረጉም ታውቋል። በየመን ተፋላሚ ወገኖች መካከል በተባበሩት መንግስታት ድርጅት አደራዳሪነት ጄኔቫ ላይ ሲካሄድ የሰነበተው ውይይት ዛሬ አብቅቷል። ለስድስት ቀናት የተካሄደው ውይይት እዚህም እዚያ የሚጣስ በነበረ ተኩስ የማቆም እርምጃም የተደገፈ እንደነበረ ተገልጿል። በመንግስታቱ ደጋፊ ኃይሎችና በሁጥ አማጽያን መካከል እየተካሄደ ያለውን ውጊያ በእጅጉ እያሳሰባቸው መሆኑን ውይይቱን ሲመሩ የሰነበቱት የመንግስታቱ ድርጅት ልዑክ ኢስማኤል ኦልድ ሼህ አህመድ ተናግረዋል። በሳዑዲ አረቢያና በየመን ድንበር ላይ በምትገኘው ሀጃ ክፍለ ሀገር ውስጥ መሆኑን በተካሄዱት ውጊያዎች ቢያንስ 68 ሰው መገደሉን የገለጹት የየመን የጸጥታ ባለስልጣናት ከተገደሉት መካከል ከተገደሉ መካከል 28ቱ የመንግስት ወታደሮች አርባው የሁጤ አማጽያን መሆናቸውን አመልክተዋል። እስራኤል ዛሬ ሶሪያ ዋና ከተማ ደማስቆ አቅራቢያ ባደረሰችው የአየር ድብደባ አንድ ለ30 ዓመታት እስር ቤት የቆየ አባሉን እንደገደለችበት የሊባኖሱ ታጣቂ ቡድን ሂዝቦላ አስታወቀ። የዜናው ሰዓት አበቃ። በማጠቃለያ እንገናኛለን። ለምሽቱ ዝግጅታችን ወደ አዲሱና ወደ አሉላ ልመልሳችሁ። ይህ ዘወትር እሁድ በየሁለት ሳምንቱ ዋሽንግተን ዲሲ በሚገኘው የአሜሪካ ድምፅ ራዲዮ እየተዘጋጀ የሚቀርበው የራዲዮ መጽሔት ነው። እሁድ ታህሳስ 10 208 ዓ ም በራዲዮ መጽሔት ወግ መሠረት አሁን ሰዓቱ የሳምንቱ ምርጥ ግጥም ነው። አለኝ ፍቅር አለኝ ፍቅር የአገሬ የመንደሩ የሰፈሬ፣ ወጣ ገባ ጉራንጉሩ የተራራ ሸንተረሩ የከተማ የገጠሩ አለኝ ፍቅር የሚያባባ የከተማው የአዲስ አበባ የመርካቶ የፒያሳ፣ የካዛንቺዝ፣ መካኒሳ፣ የልደታ፣ የበቅሎ ቤት የነፋስ ስልክ ምሽቱ ቤት አራት ኪሎ ገዳም ሰፈር ስድስት ኪሎ አፍንጮ በር ሽሮ ሜዳ ሰንጋ ተራ ቦሌ ሰፈር ደሞም ቄራ አለኝ ታሪክ የአገር ፍቅር የሚያኮራ የሚነገር የባህሌ የቋንቋዬ ዘፈሊጥ የኑሮዬ የሙዚቃው የጭፈራ የእስክስታ ምት የዳንኪራ የሽለላ የቀረርቶ የፉከራ የመሲንቆ የበገና የክራር ምት የልልታው የእምብልታ የመለከት የዋሽንቱ የከበሮ የነጋሪት አለኝ ፍቅር የልጅነት የሠራ ነው በጨቅላነት ሚዜ መርጠን ተደግሶ ተሰርገን እኔ ባልሽ አንቺ ሚስቴ ተባብለን አፈሩን ወጥ አርገን ሰርተን የበላነው ቅጠል ቀጥፈን የተኛ ነው ተሞሽረን አለኝ ፍቅር ትምህርት ቤት የሠራሁት የቆሎ ሽርክ በልጅነት ያፈራሁት ወንጌል ዳዊት የደገም ነው በኔታ ጉሮሮ ጠጅን ቈርቈር በሰይጣን ጉሮሮ አጥንቲ ሰንቀር ብለን መዝሙር የዘመር ነው ሁለት ጎራ ቡድን ሰርተን አንተ ሌባ እኔ ፖሊስ ተባብለን የውሻሸት ወህኒ ሰርተን ፖሊስ ይዞ ወስዶ ሲያስረን የወጣነው ወህኒ ሰብረን የወረቅነው በደስታ ልጆች ሆነን አለኝ ፍቅር ካራዳ ልጅ ከማይ ከዳው የልብ ወዳጅ ብቻ የበሌ ብቻ ይጠጣ ቢቸግረው ምንም ቢያጣ ቀልድ ቁርሱ ሳቅራቱ ምን ቢከፋው አይጠቁር ፊቱ ከኪሱ ቀልድ አልቅበት ጠዋት ለማታ ያሾፍበት እያዋዛ ያስቅበት ያረራንጀት ሊያከምበት አለኝ ፍቅር የማርሳት የአገሬ ልጅ አፈቀርኳት ሺህ ደብዳቤ ጣፍኩላት ጨርቄን ጥዬ ያበድኩላት እንደ ጣዖት ያመለክኳት የዛች ጉብል በዛ ዘመን የወደድኳት አለኝ ፍቅር ያዳፈንኩት በልቤ ውስጥ የቀበርኩት የሚላወስ በአካላቴ የሚነዝረኝ እስካጥንቴ የሚያበግን የሚያቃጥል የሚያሳዝን የሚያከስል የሚሰማኝ ሹክሹክታቸው የሚያቃጭል ጩኸታቸው ያልተቋጨ ጅምራቸው ያልሰመረ ምኞታቸው የሚያስጨንቅ አደራቸው ሻማ ሆነው የቀለጡ የተሰው በጨቅላነት ችቦ ሆነው የነደዱ የረግፉ ላመኑበት ብልጭ ብለው ድርግም ያሉ ለነጻነት ክልትው ያሉ ገና በጧት በልጅነት "አለኝ ፍቅር በተሰኘችው የሳምንቱ ምርጥ ግጥም የእሁድ የዛሬ ታህሳስ 10 2008 የራዲዮ መጽሔት ፕሮግራማችንን ጀምረናል። አድማጮች ሰላም፣ አዲሱና ሉላ ሲሉ በሰላምታ የተንደረደሩት የፈረንሳዩ ቤተኛችን አስራደው ናቸው ያደረሱን። ከሩቅ ገና በር ሳላን ኳኳ ጉሮሮዬን እየጠራረኩ በአጥር ባሻገር እዚህ ቤት እንደምን አላችሁ ብል በአገር ወግ ይግቡ ቤት ለእንግዳ እንደምትሉኝ አልጠራጠርም። እናም መኔም አስቀድሜ እንቦሳ ሰሩ ብያለሁ፣ ያሉን አስራደው ዘመድ ቤት ባዶ እጅ ጎራ አይባልም ብዬ ነው ይችን ቋጥሬ ብቅ ያልኩት እና ፍቅር ፍቅር የምትሸት የፍቅር ኅብስት ከጎረቤት ከወዳጅና ከዘመድ አዝማድ ጋር ሆናችሁ ተቋደሱልኝ፣ ከታላቅ አክብሮት ጋር በማለት አስራደው የኢሜል ደብዳቤያቸውን ይቋጫሉ። አስራደውን ለግብዣውም ለደንበኝነታቸውም እናመሰግናለን። እናም አሁን

Saba, I'm a sister, I'm a sister, I'm a sister, I'm a sister, I'm a sister, I'm a sister, I'm a sister, I'm a sister, I'm a sister, I'm a sister, I'm a sister, I'm a sister, I'm a sister, I'm a sister, I'm a sister, I'm a sister, I'm a sister, I'm a sister, I'm a sister, I'm a sister, I'm a sister, I'm a sister, I'm a sister, I'm a sister, I'm a sister, I'm a sister, I'm a sister, I'm a sister, I'm a sister, I'm a sister, I'm a sister, I'm a sister, I'm a sister, I'm a sister, I'm a sister, I'm a sister, I'm a sister, I'm a sister, I'm a sister, I'm a sister, I'm a sister, I'm

ደሞ እንድነቃ እንዳድርቆሜ አትመላለሽ ሌሊት በህልሜ የቀኑ ማማሪ በቃሻል ከተኛው ዐይን የምን ቀርቶሻል አንስም ለእኔ ያንቺ ገላ ከፈሮውን ልጅ ከገሊላ ፍቅር ባይሰጥም አሳልፎ አስቀርቶት አለብኝ ጠልፎ ወጥተን ባለም ከፍታ ምድሪቱን ባናይ የለም እንዳንቺ ቆንጆ ጸባይ ሰናይ ለውበት ባለጸሐዮች ብቻ ሳይሆን ለጸባይ ሸጋዎች ጭምር የተንቆረቆረ የምሽቱ የመክፈቻ ዜማችን የቴዲ አፍሮ ጸባይ ሰናይ ነው። አሁን ወደ መጽሄቱ ዝርዝሮች እንዘልቃለን። አዲሱ ቀዳሚው ዝግጅታችን ደግሞ አብዝተህ የምትወደውን ከኪስህ የማይለይ አንድ ነገር ያስታውሳል። ቆሎ አሁን የሰማነውም ቆሎ ስለመሆኑ ምስክር አለኝ። በእኔ ሆነብህ በዚህ ቀን በዚህ ከቆሎ ሌላ ምን ይባላል? አሉላኔ የቆሎ ተማሪ ነበርኩ እንዳትለኝ፣ የቆሎ ተማሪ ህይወት እንዴት እንደሚመስጠኝ ልነግር ፈልጌ ነው። በሩቁ እንኳን ስሜቱ የሚያጓጓ ዛሬ ያለ የማይመስል የቀደመ ጊዜ ነው። ታዲያ ለምን አናወጋም? የቆሎ ተማሪ አንደኛ ነገር ከውሻ ታግሎ መማሩ ብቻ ሳይሆን የሚፈልገውን ነገር ያገኛል። ለምን ያለማመኑ ዘዴ ጥበብ የተሞላበት ነው። ማን ይደፍራታል የምትባል እመቤት ብቅ ብላ ስታየው ባለማመን፣ ለዛው በጨዋነቱ ይማረጋታልይማርቅናየሰማሁትን ነው የነገርኩ። የቆሎ ተማሪ እንኳን ለመሆን እድሉን አላገኘሁም። ሆን ደስ ይለኝ ነበር፣ ብችል ጥሩ ነበር በሆን። አሁን መኖሩንም እርግጠኛ አልነበርኩም። ምናልባት ኋላ ላይ የምንሰማው ዝግጅት ወደዚያ ይወስደን ይሆናል። የቆሎ ተማሪ ወግ ብዙዎችን እንደሚስብ ገምታለሁ። በተራይ ታዲያ የማይገናኝ የሚመስል አንድ ጥያቄ ወርውር። መልካም ስለ ገነትና ምድር አረታው አለ ነገሩ ወዲህ ነው አዲሱ ሄቨን ኤንድ አርት በግርድፉ ወደ አማርኛ ሲተረጎም ገነትና ምድር የሚል አንድ ጥናታዊ ፊልም የሰራ እንግዳ አለን። heaven and earth, heaven and earth a millennium of Ethiopian monastic culture ጉዳዩ የቆሎ ተማሪ ዘመን የጠገበ ባህላዊ ትምህርት፣ አገር በቀል ፍልስፍና፣ መንፈሳዊ አስተምህሮች፣ አንድም ዓለም በቅጡ ያልተረዳው አሊያም የዘነጋው አፍሪካዊ መሠረት ያለው ስልጣኔ ዛሬም ሕያው ሆኖ ከዚህ ከትመዋል፣ እንዳይጠፋም ጥበቃ ይሻል በሚል ሐሳብ ጥንስስ የተንደረደረ ይመስላል። የለንደን ከተማ ነዋሪ ነው። ትምህርቱ የስነ ሰው ጥናት ነው። የጥናታዊ ፊልም ባለሙያም ነው በቅርፉ በቅርቡ ጽፎ ያዘጋጀው ጥናታዊ ፊልም ሄቨን ኤንድ ኤርት ይሰኛል። መኮንን ሚካኤል፣ ሄቨን ኤንድ ኤርት በግርድፍ ትርጓሜውም ገነትና ምድር ስለ ማንና ስለምንድን ነው? በዚህ ብንደረደር ገነትና መሬት የአርባ ሰባት ደቂቃ ጥናታዊ ፊልም ነው። በኢትዮጵያ የቄስ ትምህርት ቤት እና የገዳም ህይወት ላይ ያጠነጥናል። ሚላኒየ ሚኒስትሪ ኦፍ ቸርች ኤዱኬሽን ሞናስቲክ ካልቸር ኢትዮጵያ ይላል እና በእንግሊዝኛ ነው የተሰራው በኦርቶዶክስ ሪሊጅን እንዴት አድርገው ፕሪዘርቭ እንዳደረገ የኢትዮጵያን ካልቸር ኢትዮጵያን የፊሎሶፊካል ቤዝ ለማስተዋወቅ መልካም ዝርዝሮችን እናያለን። ምናልባትም ጎላ ያለውን የኢትዮጵያን የቀድሞ ዘመን የጠገበ የትምህርት አካሄድ የቆሎ ተማሪ በመባል የሚታወቀውን ደብር ለደብር እየሄዱ ትምህርት የሚከታተሉበትን ምናልባትም አሁን እየጠፋ ያለ ስርዓት የምትቃኝበትን ይበልጥ ገፋ አድርገን እንመለከታለን። ጥናታዊ ፊልምህ መኮንን ሃይማኖትን የማንነትን ጥያቄዎች፣ መንፈሳዊ ጉዳዮችን፣ በርካታ ጭብጦችን ይመረምራል። ቀድመህ እንደገለጽከው የፍልስፍና መሰረቶችንም የሚመለከት ይመስላል። ሌሎች ጥናታዊ ፊልሞች እንደሰራህ አውቃለሁ እናነሳቸዋለን። እስኪ አስረዳን፣ መጀመሪያ ይሄ ፊልምህ እንዴት ተጠነሰሰ? በምን መነሻነት ወደዚህ ልትገባ ቻል እኔ በአካዳሚክ ዲስፕሊን ሶሻል አንትሮፖሎጂ ነው ፖስት ግራጅዌት ያደረጉ እና ያንን ፖስት ግራጅዌት በምሰራበት ጊዜ እዛ ዩኒቨርሲቲ ኦፍ የኖርዝ ኢስት አፍሪካን ካልቸር ጥናት ላይ የኢትዮጵያም ኢንክሉድድ ነበረ እና እዛ ላይ እርግጥ ኢትዮጵያዊ ብሆንም፣ እርግጥ የኦርቶዶክስ ባክግራውንድ ቢኖረኝም ራሴ እንደው የዚህን ያህል የጠለቀም አይነት እውቀቱም አልነበረኝም ግን ስማር ጥናቶችን በማድረግበት ጊዜ በዓለማችን እንግዲህ ብዙ ብዙ ለአሁኑ አድቫንስ ዓለም ብዙ አስተዋጽኦ ያደረጉ የፍልስፍና መሰረቶች አሉ። የአስተዳደር፣ የሊትሬቸር የተለያዩ እውቀቶችን እየሰጡ ፍልስፍናዎች አሉ። የግሪክን ብንመለከት፣ የሮማን ኤምፓየር ብንመለከት ግሪክ በተለይ ለአውሮፓ ስልጣኔ መሰረት ናት እና ብዙ አይነት አስተዋጽኦ አድርጋለች በስልጣኔ ረገድ። እንደዚሁ ወደ ፓሪስት ኤዚያን ብንሄድ እንደዚሁ እጅግ የሰለጠነና ዲፕ የሆነ የፍልስፍና መሰረት ጥለዋል፣ አሁን ላለው ትውልድ። የእኛ ደግሞ በሚገርም አይነት ሁኔታ ስነ ጽሁፉ ሃይማኖቱ ራሱ አፍሪካዊ ቀለም ነው ያለው። ክርስትና የጀነራል ዚዩ የዋይት ማን ሪሊጅን ነው ነው የሚባለው። ከኮሎናይዝም ጋር ሲያያዝና በአፍሪካን ሴንተር አስተሳሰብ ስናስቀምጠው ሁሉ ጊዜ ክርስትና ወደ አፍሪካ ሲመጣ ቱ ኢንላይትን ዘ ዳርክ ኮንቲኔንት ላይዜሽንን ከክርስትና ጋር እያይዘን መጣለው ነው የጨለማውን ዓለም ብርሃን መነቃቃት እንስጠው እንደማለት ነው። የጨለማውን ዓለም ብርሃን እንስጠው እናብራው ነው እንግዲህ ከክርስትናው ጋር በተያያዘ ሁኔታ፣ ምክንያቱም ያ አይነት አስተሳሰብ የአፍሪካ የሃይማኖት መሰረትም የባህል ደይ ቱ ደይ የቀን ተቀን ፕራክቲስም የሚሰራው ስራ ሙሉ ጊዜ እንደኋላ ቀር ስለሚቆጠር ማለት ነው። ይሄ የራሱን የቻለ ያሉታዊ አመለካከትና አስተሳሰብ እንዳለ የታወቀ ቢሆንም ግን ምንድን ነው እዚህ ጋር እጅግ የሚያስደንቀው ኢትዮጵያ ክርስትናን እንዳለ ተቀብላ የራሷ ክርስትና በአፍሪካዊ ቀለም ነው የሰራችው። ለሁለት ሺህ አመት የኦርቶዶክስ ቤተ ክርስቲያን ያ የሚያስደንቅ አይነት ሁኔታ አለ። የክለርጂው የሃይማኖቱ ራሱ ሙሉን ባህላዊ የአፍሪካዊ ቀለም አለበት። ዜማው፣ የሙዚቃ አፈጣጠሩ፣ ስነ ጽሁፉ፣ ካራክተሩ፣ ካሌንደሩ፣ የአመት አቆጣጠሩ ይሄ ሁሉ ፍጹም አፍሪካዊ እርግጥ መሰረቱ የሚድል ኢስተን ቢሆንም አሁን ክርስትና የተመሰረተበት ከኖርዝ አፍሪካ በግብጽ በኩል አድርጎ ነው ወደኛ የመጣው። ክርስትና አቀባበሏም በጣም ከዓለም መጀመሪያ ከሚባሉ ሀገሮች መካከል አንዷ ናት። ሁለተኛ ደግሞ የራሷ ቀለም ነው የሰጠችው ክርስትና። ይሄ እኮ ራሱን የሚጠይቅ ፍጹም አድቫንስ የሆነ አስተሳሰብ ነው። በሚገርም አይነት ሁኔታ ግን ውስጡን በደንብ አድርጎ መርምሮ ማሳወቅ መቻል አለብን። እንዳየኸው አንተም ፊልሙ ላይ እነዛ ሊቃውንት የግዕዝ ሊቃውንት የተናገሩትን ነገር ራሳቸውን በገዳም ውስጥ የሚኖሩ እናቶችና አባቶች የተናገሩትን ነገር ሰምተሃል። እና ያ በራሱ ፍጹም የአፍሪካ ቀለም የሰጠች ለጥቁር ሕዝብ ሁሉ መመኪያ እንዲሆን አድርጋለች ኢትዮጵያ። ስላላሳወቅነው ነው በሚገባ ደረጃ ስላል ወደ ውጭ በደንብ አድርገን ስላላሳየነው ነው እንጂ ይህ እጅግ የሚያስደንቅ የአገራችን ዋና የስልጣኔ መሰረት ነው፣ በሚል መነሻዬ እንግዲህ ይሄ ነው። የሀይማኖት ነገር ሲነሳ እንግዲህ ክርስትና የነበረውና ያለውን ስፍራ መመልከት ጋብዛል። አንተ ቀደም ብለህ እንደገለጽከው በጥናታዊ ፊልምህም እንደተመለከተው አፍሪቃዊ መሰረት አለው። ስልጣኔውም ራሱ በአድና ከውጭ የመጣ አይደለም። እንደሚባለው ጨለማውን አህጉር ብርሃን እንስጠው በሚል መንፈስ ወይም እናነቃቃው በሚል መንፈስ እንደተደረገው ሳይሆን የቀደመ የራሱ የሆነ ስልጣኔም ያለው ነው የሚለውን አስተሳሰብ የሚገፋ ነው በፊልምህ። ኢትዮጵያ የእስልምና እምነት ተከታዮች ያሉበት አገር እንደመሆኑ ምናልባትም በዚህ ሰዓት በሃይማኖቶች ስም የሚቀሰቀሱ ግጭቶችንም እንመለከታለን እና የእስልምናንም የቀደመ ታሪክ የሚያዛምድ ማስተሳሰብ እናውቃለን። በተለይ ኢትዮጵያ ለእስልምና እምነት ተከታዮች መጠጊያ መስጠቷን በፊልምህም ላይ ይሄን ኢትዮጵያ ለእስልምና እምነትም የቀደመ ተቀባይነት ታሪኳን የሚያወሳ እንመለከታለን። እስኪ በመጠኑ ስለ እሱም አንዳንድ ነጥቦች እናንሳለን። እነዚህ ሁለት የዓለም አውራ ሃይማኖቶች መሰረት ኢትዮጵያ ውስጥ የራሳቸውን ቀለም የያዙ ናቸው። ክርስትና ብቻ አይደለም፣ እስልምና ኢትዮጵያዊ ቀለም አለው እንደምታውቀው በወሎ ብትሄድ ቁጥር ሱፊዝም የመንዙማ የኢትዮጵያዊ ከለር ነው። ኢትዮጵያዊ ራሷ የሰጠችው ኢንዲጂነስ ትራዴሽን ነው፣ አገር በቀል ባህል አለው፣ አገር በቀል ባህል ነው። እንደገና ደግሞ አሁን በሚቀጥሉት ልሰራ ባሰብኳቸው ቅደም ተከተል ላይ ካስቀመጥኩት አንዱ ነው ደግሞ ኢትዮጵያዊ እስልምና በኢትዮጵያዊ አይን በሚል ልሰራ ያሰብኩት ዶክመንተሪ አለ። ይሄ ራሱ ገና ብዙ ምርምርና ውስጥ ድረስ ገብተን የምናየው ነገር ነው። አንድ ሁለተኛ እንግዲህ ፊልሙም ላይ እንዳየኸው ነቢዩ መሐመድ ኢትዮጵያን በአፋቸው ጠቅሰው ነው የተናገሩት። ምንም አይነት የጂሃድ ጦርነት ቢነሳው ኢትዮጵያ ላይ እንዳይደረግ። ሂጅራ የእኛ ሀገር ቅድስት ተብላ በእስልምናም የተጠቀሰች ሀገር ናት። ምክንያቱም በዛ በፍላይት ምንም ማሳከርና ጦርነት ሸሽተው በመጡ ጊዜ የነበረው የኢትዮጵያ ንጉሥ ሙሉ እርዳታ ጥበቃ አድርጎላቸው ስላሉ ስላኖሯቸው የመጀመሪያዎች ድረስ ወደ እስልምና የተቀየሩትን ኢትዮጵያ በቁራንም በጣም ብዙ ቦታ ነው የተጠቀሰችው። ይሄ ሂስቶሪካል ባክግራውንዱ ሲሆን ይሄ እንዳለ ይቀመጥና ሌላ የሚያስደንቅ ይሄ ሁሉ አሁን ዓለምን የሚያራቁተው የእስላም ክርስቲያን ዲቫይድ ኢትዮጵያ ለምን መጥተዋ አይማሩ? ኢትዮጵያ መጀመሪያዋ አስደናቂ ሀገር ናቸው። እነዚህ ሁለት አውራ ሃይማኖቶች በፍቅርና በመስማማት እየተቀራረቡና እየተነጋገሩ በፍቅር የኖረ ህዝብና አገር ነው። ይሄ ራሱ ኢንተርናሽናሊ መማር መቻል አለባቸው። መጥተው አሁን ይሄ ያለውን ኮንፍሊክት ለሚታዩት ግጭቶችና ምስቅልቅሎች ትምህርትም አለ ያልክ ነው። አብሶሉት ይሄ ምንም ቅርጥር የለውም። ምን አንድ ላይ ተካፍለው በደስታ ነው የሚበሉት። አንድ ላይ ነው የሚጨፍሩት። ምንም አይነት ችግር የሌለባት ኢትዮጵያ እንደውም ሮል ሞዴል ትሆናለች በዚህ አሁን ውጥቁጡ ቦታ አለም ይሄ ትልቅ ትልቅ ተስፋ የምትሰጥ ሀገር ናት። ይሄ ይሄ ነው እንግዲህ ዋናው። እኔም ይህንን ሪኔሳንስ የኢትዮጵያን ማንነት ለውጭው ለማሳየት ያነሳሳይ ትልቁ ዓላማ ይሄ ነው። መልካም። ሌሎች በርከት ያሉ ጭብጦች በዚህ አርባ አምስት ደቂቃዎች በላይ በሆነ ጥናታዊ ፊልም ተካተዋል። እስኪ ዋናውን ነገር እንመርምር። የቆሎ ተማሪ ጉዳይ በርቀት ከሚወራና ቀደም ሲል የነበረውን ባህል ከማስታወስ በመለስ በአንተ ፊልም ውስጥ በታየው ያህል ጥልቀት በዚህ ዘመን መኖሩንም በቅርበት ለማንረዳ የቆሎ ተማሪ ራሱን የቻለ አሰራር፣ አካሄድ በማህበረሰቡ ህይወት ውስጥ ስፍራ ያለው ማህበረሰቡ አቅፎ ደግፎ አንድ ታዳጊ በተለይ በሃይማኖታዊ ትምህርት ዘልቆ እስከሚሄድ ድረስ ደግፎ የሚሄድበት ስርአትም አለውና ዛሬም ድረስ። በእርግጥ የቆሎ ተማሪዎች እንደ ቀድሞ ሁሉ የሚማሩበት ስርአት አለ። ምን ይማራሉ? ምን ተመለከትክ? ምንድን ነው የተመለከትኩት በዚህ የዶኩመንተሪ ስራ ላይ አስገራሚ የሆነ የኢትዮጵያን የፍልስፍና መሰረት ነው። እርግጥ ሞደርኒቲ ተጀመረና በአንድ ጊዜ ምንም አይነት ብሪጅ ሳይደረግ ድልድይ ሳይደረግ ነው ከነበረንበት የትምህርት ስርዓት ቀጥታ ወደ ዌስትርናይዝ ወደ ሆነው የትምህርት ስርዓት የገባ ነው። እርግጥ እንደው ትንሽ ወደ ልቦናችን ተመልሰን በአንድ ጊዜ ከማስገባት ይልቅ ሊትል ቢት ብሪጅ ወይንም ድልድይ ተደርጎለት ቀስ በቀስ ከዛም የተወሰነ ኤሌመንት ተወስዶ ባህላዊ ትምህርት ከቆሎ ትምህርት ቤቱ ና ከሊተርጂው ና ከዚህ ከቤተ ክህነት ትምህርቱ የተወሰነው ፓርት ተወስዶ እንደገና ከሞደርን ኤዱኬሽኑ ትምህርቱ አንድ ላይ የሆነ ድልድይ ተመስቶለት ቢሆን ኖሮ አናውቅም። አሁን መገመትም ያስቸግራል ምን አይነት ሶሳይቲ ና ምን አይነት የትምህርት መሰረት ልንመሰረት እንደምንችል። ይሄ እንግዲህ ቢሆን ኖሮ የሚል የራሴ አስተሳሰብ ነው። ነገር ግን አሁን የጨለመውን አህጉር እናብራ ከሆነ ማንም እኮ እናብራ የሚሉት ሰዎች እኮ ሳይበሩ የበራ ነበሩ። ይሄ ኮንቲነንት ይሄ እኮ የቆሎ ትምህርት አሁን የምልህና ይሄ እኮ የስነ ጽሁፍ መሰረት እኮ ለሁለት ሺህ አመት የኖረ ነው። ፊልሙ ላይ እንግዲህ የዞርክ ኢንተርቪው ሳደርግ አንድ ተሳታፊ ምሁር እሳቸውም የቆሎ ትምህርት ቤት ተማሪ የነበሩ ተማሪ የነበሩ ናቸው። እንዴ ይሄ እኮ ስኮላርሽፕ ነው ስኮላርሽፕ እኳ አይታወቅም። በዓለም ላይ እኛ ስንት መሰረተው የነጻ ትምህርት የነጻ ትምህርት እድል እኛ የኢትዮጵያ ኮና ስትሰጥ የነበረው አንደኛ አምስት ሳንቲም አትከፍልም። ከየትኛውም ፓርቲ አገሩ ክፍል ሂድ ለምትፈልገው ፓዝ ወይ እያንዳንዱ የራሱ የራሱ መስመር ያለው ትምህርት ቤት ነው ቢኮዝ የሚያስመርቅህ በተወሰነ እንትን ነው ክፍል ነው እና ትሄዳለህ። ከህጻነት ጀምሮ ቤተሰቦችን ጥለህ ሄደህ እዛ ትገባለህ። አምስት ሳንቲም እዛ አስተማሪው የምትከፍለው ነገር የለም። ኮሚኒቲው፣ ሶሳይቲው እዛ ያለው እየረዳ የቀን ቀለብህን እየረዳ እየበላ ከተራ ትንሽ ተማሪ እስከ ሊቀ ሊቃውንት እንግዲህ ፕሮፌሰር ልንለው እስክቶን ድረስ ነው የምትማረው እና ምናምን ፊልሙ ላይ እኮ ስኮላርሽ ነው ስኮላርሽፕ የነፃ አሁን እኛን የጨለመ ኮንቲኔንት ካሉን ያን ጊዜ እኮ እንግዲህ ምን አይነት ብርሃን ነው የነበረው እኛ ይሄን ስንሰራ እኮ ስኮላርሽፕ የነጻ የትምህርት ድል ምን እንደሆነ መንፈሱንም አያውቁትም አሉ እንግዲህ ከዚህ በላይ ምን ቴስቲሞኒ ወይም ደግሞ ማስረጃ ያስፈልጋል አንድ እሱ ነው ሌላው አሁን ያለበት ደረጃ የቆሎ ትምህርት ቤትና የግዕዝ ላንጉጅ ቋንቋው በጣም በጣም እንዲጠፋ በሚችልበት ደረጃ ነው። እንግዲህ አሁን እርግጥ የዘመናዊ ትምህርት ተስፋፍቷል። አሁን እንደገና ሙሉ እንቀይር ሊሆን አይችልም ግን እንደ ሰብጀክት እንኳን የግዕዝ ላንጉጅ የግዕዝ ቋንቋ ግዕዝ ቋንቋ እንደ ሰብጀክት እንኳን አሁን ግሪክ በመላው አገር በሀገሩ ላይ እንደሚሰጥ በሰብጀክት ደረጃ እንደሚሰጥ ለምንድን ነው ይህንን አድቮኬት ማን ማናደርገው ለምንድን ነው ማንነጋገርበትና አርቲስት እንደ ሰብጀክት ለአባ ሀይ ስኩል ደረጃ ወ በኤሌመንተሪ ስኩል ደረጃ መሰጠት ቢቻል፣ ይህንን እንደ ቅርስ ሪዘርቭ ወይም ደግሞ ማስቀመጥ ይቻላል። የእኔ ዶክመንተሪ አሁን አርካይብ ነው። አሁን ሜቢ ቢጠፋ ደግሞ እስኪ ይህም ነበረን ለማለት ብዬ ነው። አሁን እዛ ዲፕ እስከ ገዳማት ውስጥ ገብቼ ልጆቹ እየለመኑ በዚህ ሀርድ የሆነ ላይፋቸውን ሲኖሩ እንደ ፍላይ እንደ ዎል ይባላል በፊልም። እንደው ገረፋ አድርገህ ህይወታቸውን የቃኘህበትን ነው የምትገልጸው። ኤግዛክትሊ። እሱን እንደ አርካይቭም ነው አሁን እኔ ምስክር ሆኜ ነግርሃለሁ። በጣም ትኩረት ካልተሰጠበት እና በደንብ አድርገን ትንሽ እርዳታ እያደረግን ይህንን መሰረታዊ መነሻ ባህላችንን ለማቆየት ካልቻለን በቃ ታሪክ ሆኖ ነው የሚቀረው። እነኚህ ስራዎች ከኢትዮጵያ ጋር የተያያዙ ከኢትዮጵያ አስተሳሰብ ጋር መያያዛቸው፣ ቀደም ብለህ የሥነ ሰው ጥናት ባለሙያ መሆንንም ገልጸህልናል እንደ ተረዳሁት፣ እንዲህ ጥናታዊ ዘገባዎችንም ስትሰራ እንደ አንድ ሙያ አድርገህ ጊዜ ሰጥተህ የምትሰራቸው ናቸውና እስኪ ንገረን፣ እንዴት ወደ እነኚህ ወደኋላ ብዙ ዘመናት የሚወስዱ ስራዎች ይበልጡን አዘነበል ምንድን ነበር ምክንያት? መኮንን ሚካኤልን እናመሰግናለን። ከመኮንን ጋር የጀመርነው የቆሎ ተማሪ ጉዳይም ሆነ ሌሎች ስራዎችን በተመለከተ የጀመርነው ወግ በሌላ ጊዜ ይቀርባል። ለሁሉም መኮንን እናመሰግናለሁ። I'm and صالح فرطان ما بيبقى وموزن لا قرص أو بلنجين شكرة لا وفلسطين قلت هند ሰሞንኛ ጉዳዮች ዙሪያ ይደረግ የነበረው የጋዜጠኞች የጠረጴዛ ዙሪያ ውይይታችን ላይ ደርሰናል። ወደ አንድ አብይ አነጋጋሪ ጉዳይ ነው ታዲያ የሚወስደን አዲሱ ተነስቶ የጠረጴዛ ዙሪያ ውይይታችን ሳይናፍቅ አልቀረም። ለብዙ ጊዜ ተቋርጦ ነበረ፣ ዛሬ ተመልሶ መጥቷል። አሳታፊነትንና የብዙዎችን መረዳት በሚሽሩ እሰ ጉዳዩ ዙሪያ የሚደረግ ውይይት ነው የዛሬው። አደጋዎች ወይም አዋኪና በማህበረሰብ ላይ ጉዳት የሚያስከትሉ ዘገባዎች እንዴት ይዘገባሉ? እንግሊዝኛው በአንድ ቃል ይቋጨዋል፣ ክራይሲስ። በኢትዮጵያ በአሁኑ ሰዓት ያሉ ሁለት አብይ ርዕሶች፣ ምናልባትም የመገናኛ ብዙሀንን በትኩረት መከታተል የሚጠይቁ ሁለት ጉዳዮች አሉ። በአጭሩ ሊነሱ የሚችሉ ድርቅ ላይ እየዘገብን ነው ለወራት የተፈጸመውን ሁኔታ እየተከታተልን ነው። እንዲሁም ደግሞ ሰሞኑን በኦሮሚያ የተለያዩ ከተሞች ሰላማዊ ሰልፎችን ተከትሎ በሰላማዊ ሰልፎኞች ላይ የሚደርሱትን ጉዳቶችም ሆኖ አሁን ወደ ኋላ ላይ መጡ የሚባሉ ጉዳዮች እየዘገብን ነውና እነኝን በዋናነት እዚህ የውይይቱ ጠረጴዛ ላይ አስቀምጠን ነው የምንወያየው። የአድማጮችን ተሳታፊነት ለማበረታታትም የሚዘገብበትንም ሁኔታ እንዲረዱ በሚል ጭምር ነው እና መሰረቱን እንዲያስቀምጠናል ገፋ እናድርግ። እንግዳም አለን። አዲሱ አዎ፣ የተለመደ እንግዳ ነው ያለን ቤተኛ። እርሶቹን ስናስተዋውቅ ወቅታዊ ነገሮች ናቸው። ከዚህ ከድርቁ በተጨማሪ በኦሮሚያ ክልል አካባቢ የተነሳ ውዝግብ፣ ሁለት የጠቀስካቸው ወቅታዊ ጉዳዮች በእርግጥ አሉ፣ አሳሳቢ ናቸው። በተጨማሪም ደግሞ እኛም ሰሞኑን የዘገብንበት በጎንደር ዙሪያ የተከሰቱ ቢያንስ ሶስት ችግሮች አሉ። በሆነ ቤት ቃጠሎ የጀመረ ያለ የድንበር መካለል ጉዳይ አለ። ለብዙ ጊዜ ደግሞ ወከባውና ግጭቱ ያላቋረጠው በቅማንቶችና በአማራ ብሔረሰብ መካከል ያለው ግጭት፣ እነዚህም ወቅታዊ ናቸውና ዛሬ ጊዜው እንደፈቀደ እንግዲህ እንግዳችንም እንደፈቀዱ እንሄድበታል። እንግዳችን እናስተዋውቅ አዲሱ አንቱ አልኳቸው። ቤተኛ እንግዳችን ማን የሆኑ መቀለጃችሁ እንኳ ሳናስተዋወቆች ለምትናገር ያለች መልካም በድምጿ አድማጭ የሚያቅ ይመስለኛል። ዝታ በላቸው ዛሬ አብረን ታመሻለች በዚህ ውይይት። የዚህ ፕሮግራም ደግሞ መደበኛ ተሳታፊ ነች። ርዕሶች በመጡ ጊዜ እያለፍን እያለፍን ቢሆነ ትጋበዛለች። ለጋበዛችሁኝ አመሰግናለሁ። አዲሱ እንግዲህ ሰብሰብ አድርገን ለአድማጮች እንዲደርሱ የምንፈልጋቸውን አንኳር ነገሮች ለማስጨበጥ እንዲህ ያሉ አደጋዎች ያሉባቸው አዋኪ ሁኔታዎች በማህበረሰብ ላይ ጉዳት የሚያስከትሉ በመግቢያችን እንደጠቀስ ነው። ዝርዝሮቹንም ጠቅሰናል። የሚዘገቡበት ጊዜ የምንመራበትን መሰረት በማሳየት ብንጀምር የተለያዩ ፍላጎቶች ይኖራሉ። በእንዲህ አይነት ግጭቶች ውስጥ ግራና ቀኝ የሚሰልፈዋለሁ ሁሉም የራሱን ራሱን የሚያስቀድምበት ሁኔታ አለ። ተጨባጭነት ዋና መሰረቱ ነው። እንዲህ እያልን አድማጮች እንዲረዱ የምንፈልጋቸውን መሰረቶች እናሲዝ። ያሉ ሁኔታዎችን ከመዘገብ መረጃ እስከ ማግኘት ድረስ ያሉትን ይመለከታል። እስኪ ለመንደርደሪያ ይህን ካልኩ ትዝታን እናስቀድም። አመሰግናለሁ እድሉን ስለሰጣችሁኝ። እንግዲህ ሶስቱ ጉዳዮች ድርቅ፣ ኦሮሚያ ውስጥ የሚካሄደው ተቃውሞ እንዲሁም ጎንደር ላይ ያለው ሁከት ነው። እውነቱን ለመናገር ወደ ዝርዝር ጉዳዩ ከመግባታችን በፊት እነኚህን ጉዳዮች እውነት እንደ ጋዜጠኞች እኛ ከዚህ ከአሜሪካ ድምጽ ራዲዮ፣ ወይንም በሀገር ውስጥ ያሉት ጋዜጠኞቻችን ዘገቡ ወይ? ኦሮሚያ ላይ በየቀኑ የሚካሄደውን ተቃውሞ ሰልፍ እዚህ የአፋን ኦሮሞ ቋንቋ ስርጭት ስላለን ዘጋቢዎቹ በየጊዜው ከአካባቢው በራሳቸው ጥረት በሚደርሳቸው ወይንም ተጠያቂ የሆኑትን መሪዎች በማነጋገር የተከሰቱ ጉዳዮችን ይዘግባሉ። ነገር ግን ከመንግስት ባለስልጣናት በእነዚህ ጉዳዮች ላይ በቂ የሆነ መረጃ ወይንም መልስ አላገኘንም። መንግስት እስከ ሰኞ ድረስ አምስት ሰው እንደሞተ ነው የሚናገረው ተቃዋሚዎች ደግሞ ከ ሀምሳ በላይ እያሉ ነው የሚናገሩት ልዩነት አለ። የሰው ሕይወት ነው ይሄ። ይሄን እንደው አስረግጬ ለማለፍ ነው። ድርቅም በተመለከተ ጋዜጠኞቻችን ሁለቱም በተቻላቸው መጠን ሞክረዋል። ከአዲስ አበባ ወጣ ብለው የድርቅ ሁኔታዎችን ለመዘገብ በበቂ ግን አልዘገብንም። ወደፊት ፈቃድ ይሰጣቸው ይሆናል። እስካሁን ለምሳሌ ባደረግነው ጥረት ፍቃድ አላገኘንም። ወደ ውጭ ከአዲስ አበባ ከተማ ውጭ ሄደን ጉዞ በየቦታዎች ተዘዋወሩ፣ በአዲስ አበባ ዙሪያ አቅራቢያው ያለውን ተጎዳ የተባለውን ማህበረሰብ የምግብ ሁኔታው ምንድን ነው? ህጻናቱ እንዴት ናቸው? ሴቶቹ እንዴት ናቸው? ነፍሰ ጡር እናቶች አሉ፣ አረጋውያን አሉ፣ የዕለት ሁኔታቸው ምንድን ነው? ድርቁስ ምን ይመስላል የሚለውን በውል የዘገብን አይመስለኝም። ከዛ ውጪ በጎንደር ያለውን ገና ሮብ ነው የዘገብ ነው። ይሄም ምንድን ነው? መረጃ የሚያቀብለን ከማጣት መረጃ በጭምጭምታ አተን ሳይሆን ማህበራዊ መገናኛ ብዙኃን ላይ የሚሰራጨውን ሳናይ ቀርተን ሳይሆን እናያለን። ነገር ግን ከመንግስት የሚያስረዳን አካል ባለመኖሩ ዘግይቶ የቆየ ነው እና በሩቅ የእናንተን ርዕስ ወጣሁባችሁ። ወደዛ ርዕስ እናልፋለን። ነገር ግን ለአድማጭ ደግሞ ይሄንን ማስረዳት አለብን በሚል ነው ጊዜውን አልውሰድ። እናንተ ወዳላችሁት በቂ ተናግር ያለው በዚህ ጉዳይ ላይ እስቲ እንደ መንደርደሪያ እናንተ ስለ ቀውስ ስለሆኑ ጉዳዮች ላይ አዘጋገብ ላይ እናንተ የምትሉትን በሉና፣ እኔ ደግሞ የበኩሌን አክላለሁ። መልካም ትዝታን ወቅታዊ የሆኑ በአሁኑ ሰዓት በሀገር ውስጥ እየሆኑ ያሉ ጉዳዮችን፣ ፈተናዎችን ጨምረሻ አንስተሻል። ቀውሶች እንዴት ይዘገባሉ? መሰረቶቹን ለመለየት እንሞክር። ለአድማጮች የምናጋራቸውን ነጥቦች እንደ ባለች ጥቂት ደቂቃዎች ውስጥ ቅርብ ለማድረግ፣ አንደኛ በቦታ መገኘትና ማየት የማይቻልባቸው አሁን ከነካካሻቸው ጉዳዮች ጋር መዛመድ ይችላል። በቦታ መገኘት በማይቻልበት ሁኔታ እንዴት ይዘገባል? የተጨበጠ መረጃ ማቅረብ። ሁለተኛ እነኚህ ሁኔታዎች ከሚያስከትሉት ጉዳት አንጻር መረጃ አለመስጠትም ጉዳት ነው። ድርቅ በሀገር ውስጥ ሕዝብ እየፈጀ ሳይነገር መቅረት ችግር ነው። በራሱ መረጃ ካልቀረበ ድርቅ መኖሩ በይፋ እያደረሰ ያለው ነገር ካልተዘገበ ችግር እንደሚሆነው ሁሉ አንድ አደጋ ተፈጸመ ከሚባልበት መንገድ ባለፈ ሌሎችን ሊያጋጭ የበለጠ ችግር ውስጥ ሊከት የሚችል መዘገብም ሌላ ችግር ነው እና እነኚህን ሁኔታዎች እስኪ እንመርምር። እኛ በቦታው መገኘት በማንችልበት ወይም ደግሞ መረጃዎች በሌሎች ምንጮች በሚመጡበት ጊዜ እንዴት ይዘገባል? መንደርደሪያ እናድርገው ትዝታ። እሺ እንዳልከው ነው። አንድን መረጃ ለመሰብሰብ በቦታው መገኘት ቁልፍ ነገር ነው። በአይን ማየትና የአይን እማኝ ሆኖ አንድን ነገር መዘገብ ያ በጣም እድለኛ ጋዜጠኛ ነው። ግን ከሩቅ ሆኖም የሚዘግብ ጋዜጠኛ እኔ አመለካከት፣ በተለይም ህዝብን ሊያጋጩ የሚችሉ ብሔራዊ ጸጥታን ሊያናጉ የሚችሉ ጉዳዮች ላይ ከፍተኛ ጥንቃቄን ይጠይቃል። ከፍተኛ ጥንቃቄ ማለት ግን እውነትን መሸፈን ማለት አይደለም። ውነት ላይ የተመረኮዘ የማንም ወገን ተጠቃሚ የማያደርግህ ያንተን ዘገባ ተከትሎ ሊመጡ የሚችሉ እሳቶችን እንደ ኃላፊነት በመውሰድ መዘገብ ማለት ነው። ውነት ላይ የተመረኮዘ ይሄ ማለት መደበቅም አይደለም። ሰው ከሞተ ሞቷል። ነገር ግን ለምሳሌ አልሆነ ቦታ ላይ ተነስቼ በብሔሮች መካከል ግጭት ተከሰተ ብዬ እሳት እያቀጣጠልኩ ነው ማለት ነው። ያ ውነት ከሆነ ግን በጥንቃቄ እሱንም በማረጋገጫ አስደግፎ ማን እንደቀሰቀሰው፣ ከየት እንደመጣ፣ እንዴት ነው መነሻው በሚል መልክ መዘገብ ያለበት ነው የሚመስለኝ። ግጭትን በተመለከተ፣ ረሃብንም በተመለከተ ደግሞ አንዳንድ ቦታ ሄደ የምታየው ነው ኢትዮጵያ ውስጥ እኮ እኔ ብዙ ጊዜ እንደምለው እንዲህ ድርቅ መጣ ሳይባልም በየእለቱ በራብ የሚሞት ሰው አለ ህጻናት ይሞታሉ ድሃ ህዝብ ነው የኢትዮጵያ ህዝብ ብዙ ቦታ ማን ማንን ነው የምናታልለው ስለዚህ በየሄድንበት ቦታ ግን የየቤተሰቡን የግለሰቡን ሁኔታ አይተን የሚበላውን የሚጠጣውን በሀቅ ጠይቀን መዘገብ መቻል ማለት ነው። እናም እርዳታ ይሰጠዋል ከተባለ ከባለስልጣናቱ ስንት ነው የሚሰጠው? መቼ መቼ ነው የሚሰጠው? ለአንድ ማህበረሰብ ከሆነ ደግሞ ይደላል የሚል ካለ እንዴት ነው የሚደላው? እኩል ነው ወይም የሚሰጣችሁ? በየጊዜው ነው ወይም የሚሰጣችሁ የሚለውን እያጣራ እውነት ላይ የተመረኮዘ ዘገባ ማቅረብ ማለት ነው። ግን ግን እዛሽ ላይ አንድ ነገር አንጂ ያልሽ ላይ አሁን ለምሳሌ በብሔረሰቦች መካከል ግጭት የሚቀሰቅስ ነገር በምንሰራበት ጊዜ ብርቱ ጥንቃቄ ማድረግ እንዳለብን ተገቢ ነው። ሰው ይሞታል በአንድ ቦታ። ያን ሰው መሞቱን ለመዘገብ አሁንም ከፍተኛ ጥንቃቄ ያስፈልጋል። ሰውየው በእርግጥ ሞቷል፣ ነገር ግን የሚያረጋግጥልን ሰው ላናገኘን እንችላለን። መንግስትም ለመናገር አዋያ ፈቃደኛ አልሆነም ወይንም አልተገኘልንም፣ ግን ነገሩ ተፈጽሟል። ይሄ ነገር ግን መዘገብ እንዳለበት ደግሞ እናውቃለን። እና የእኛ ጥንቃቄ እዛ ላይ እንግዲህ ምን እንደሚሆን አላውቅም። ጥንቃቄው ከየት ነው? እንዴት ነው የተከሰተው? ማን ነው ያደረገው? መቼ ነው የሆነው? እነዚህ መሰረታዊ የሆኑ አምስት ደብሊዎች የሚሏቸው መመለስ ትዝታ። እንደው እዚህ ላይ ገፋ ላድርግና አሁን ባለፈው ረቡዕ ከጎንደር ያገኘናቸውን ሰው በስንት መከራ ነው ያገኘናቸው። ቆይቶ ቆይቶ እሳቸውን በወቀሳ ጀመሩ። ወቀሳውን እኔም ተቀበልኩ፣ በእናንተ ስም ተገቢ ነው። ነገር ግን አሁን የጎንደርን ቃጠሎ የተቃጠለ ማግስት ኢሜል አገኘን። ታውቃላችሁ? የሆኑ ሰዎች ጋር ደወልኩ። ምን መልስ አገኘሁ? ሁኔታውን ያየች ስንቅ ልታቀብል ሄዳ ቃጠለውን ያየች ሰው ሲሞቱ ያየች ተገኘች፣ ግን መናገር አልፈልግም ማለች። የእኛ ፈተና እዛ ላይ ነው። ያዩ ሰዎች ይፈራሉ፣ አይናገሩም። የመንግስት ባለስልጣናት ለመናገር ፈቃደኛ የሆኑ አልተባበሩም። በመሀል ደግሞ እኛ የጠነዛ ቋንጣ የሆነ ወሬ ታቀርባላችሁ እንደ ረቡዕ እንግዳችን መባላለና አሁን እንዳልሽው ማቆየት ለሚለው ነገር ስንት ቀን ነው የሚቆየው? ምንም መልስ እናገኛለን እዛ ላይ ጋዜጠኛው ደፍሮ ተጨባጭ መረጃ እጁ ላይ ካለ ዜናውን ማውጣት አለበት የሚል አቋም አለ። ሌላው የጋዜጠኝነት መርህ እንግዲህ የዓይን ማኙንም መብት ደግሞ የመጠበቅ እውነት ነው። አትጥቀሰኝ፣ ስሜን አትጠቀም እስካለ ድረስ ያም መከበር አለበት። ጠረጴዛ ዙሪያ ውይይታችን አልተቋጨም፣ ቆየት ብል እንመለስበታለን። ሰማኝ፣ አይደለም። በሚስጢር ነበር ያዜምኩት። በጣም ግሩም ነው። አድማጮች የምትከታተሉት ዘወትር ሁድ ሁለት ሳምንቱ የሚቀርበውን የራዲዮ መጽሄት የመዝናኛ ፕሮግራማችንን ነው። አዘጋጅና አቅራቢዎች አሉ። አከበደና አዲሱ አበበነን። አሁን ወደ አዲስ አበባ ነው ነው። አሁን ሰአቱ የንጉሥ ያክሌሉ መስኮት የሚከፈትበት ሰውየው ወንደ ላጤ ነው አሉ። ባለፈው ሳምንት እሁድ የቤቱን ሳሎን መስኮት ከፍቶ ራሱን በራሱ እያዝናና ሁለት ለዜሮ ያሸነፈበትን የአርሴናልንና የአስቶን ቪላን ጨዋታ ሲከታተል ቆይቶ ቀለል ያለ ሻወር ለመውሰድ ይገባና ይመለሳል። ሲመለስ አንድ ሰው በመስኮት በኩል ገብቶ ቴሌቪዥኑ ስር ቁጭ ብሎ ጨዋታ ሲከታተል ያየዋል። ሰውየው በገዛ ቤቱ ይደነግጥና አንተ ደግሞ ምንድን ነው? ምን ታደርጋለህ? ሲለው ጉርድ ሸሚዝ ነው የለበሰው፣ ኳስ ተጫዋች ይመስላል። እኔማ ዳኛው ከሜዳ አስወጥቶኝ ነው ብሎ ትርፍ። ለመሆኑ እናንተ ብትሆኑ እንዲህ አይነቱን ሰው ምን ትሉት አላችሁ? የሌባ አይነ ደረቅ ብላችሁ? ወይስ ሌባ ተይዞ ዱላ ይጠየቃል? እስኪ የምትሉትን በሉ። ለሁሉም አሉላና አዲሱ እናንተ ለእኔ መስኮቱን ፈቅዳችሁ ስለ ከፈታችሁልኝ ገብቼ ይህን ወግ ጀመርኩ። ባለፈው ጊዜ የአዲስ አበባን መቶ ሀያ ዘጠነኛ አመት ምክንያት በማድረግ አንዳንድ ወጎችን ጀምረን ነበርና ዛሬም እንቀጥላለን። እስኪ ብቅ ልበል። አራዳ ከተማ ደስ ይለኛል እና ታሪኩን ስሰማ፣ የከተማው ወሬ፣ የጊዜው የወቅቱ የፓርላማው ዜና፣ የቤተ መንግስቱ፣ አራዳ ነው ያለው እቴጌ ጣይቱ። ኢቴጌ ጣይቱ ጣይቱ ብጡል፣ ግርማዊት ኢቴጌ ጣይቱ ብጡል ሲታዩ ኖረዋል። በፊት በር በኩል ፊትበር ፈረሳሉ ስላሴ ገበያ ለሸራተን አዲስ ሰዎች መቀበያ ቅኔ ወዚህ ላይ ነው። ለሸራተን አዲስ አድማጮቼ፣ ቅድም እንዳልኳቸው እንግዲህ ባሳለፍነው ነው ህዳር ወር መቶ ሀያ ዘጠኝ አመት እድሜዋን የያዘችውን አዲስ አበባን በሚመለከት አንዳንድ ወጎችን ጀምረን ነበር። እንግዶቼ ድምፃውያኑ ግርማ ነጋሽ እና ጸጋዬ ዘርፉ ናቸው። እስቲ አሉላና አዲሱ ወደ ጸጋዬ ዘርፉ ቃለ መጠይቅ እለፉ። አዎ እንግዲህ ያው እየተለወጠ ነው የነበረው ከላይ እስከታች፣ ለምሳሌ ፊት በር ቤተ መንግስት፣ እንግዲህ ከጥንት ጀምሮ ከሚኒሊክ ጀምሮ እስካሁን መሪዎች ድረስ የሚኖሩበት ፊት በር ቤተ መንግስቱ ግብር የሚበላበት እኛም በልጅነታችን እየሾለክን እየገባን ስጋም ምንም ጠጅም ይዘን ጠጥተን የምንወጣበት የጥጋብ አካባቢ። ከላይ ሆነን ደግሞ ወደ ታች መንደሩን ስናየው፣ ጣይቱ ለመኖሪያ የመረጥሽ መንደር ፍሉሃ ፊንፊኔ፣ አንቺ ጋ ነው ማደር። የፊት በርነሽ የደቦካ የአባጨምር የፍሉዋ ቅርት ያልሹ የምንጭ ውሃ የደቦቃ ቤቶች አይወዱም። ሚስማር ጣራው ይሸለማል። የድንጋይ ክምር ይባላል። ከላይ ሆነ ከቤተ መንግስቱ ወደ ታይስታይ በሙሉ ቤቶቹ ደስ የሚል በላያቸው ላይ ድንጋይ ተከምሮ ስለነበረ ነው። ቆርቆሮው ላይ እንደው ነፋስም እንዳይወስደው እንዳይወስደው። አዎ፣ ፊት በር ነው የሁሉ እንደው ፊት በር። አዎ ከታች ፍሎ አዴ- አበባ አይተዋል። እንደ አዲስ አበባ ያሏት የፊት በር ልጆች ለግፊያ ትከሻቸውን፣ ለዱላ ደግሞ ጀርባቸውን ሰጥተው ከምኒሊክ ቤተ መንግስት በመግባት ጮማውን በአዋዜ ጠጁን በሹሩቤ ያወራርዱት እንደነበር ይነገራል። ይህ ምን ያህል እውነት ነው? ለዚህ ምላሽ ግርማ ነጋሽ፣ ትዝ የሚለኝ የፊት በር ኖራ ማቃጠያ ብሎ ያነሳው በቃ የበረደው መደበሪያ ዙሪያውን ከበድ የምናወራበት ነበር። እንዲያውም በህይወት የሌለው በቀለበቸር የሚባል ጸግሽም እንዴት እንዳለ ሰዎች ብዙ ጊዜ እዛ ጋር በመሞቅ የሚታወቅ ነው። እንቅልፍም ልጤ ስላለችበት አንድ ቀን እንዲያው ወደ መሀል ይገባና ይበስላል እየተባለ ይፈራ ነበር። እውነት በእውነት እና ደግሞ ልፍ ስንል ወደ ከደቦቃ ወጣ አልትል ወደ ቄራ በዛ አቋርጦ ወደ ፒያሳ ለሜጃ መረማመጃ ቦታ ላይ እንዲ ጥብሱ ጥብሱን ካልደፈርክ የጥብሱን ወዜ ምጠጥ ያረገ ዳቦ በአስር ሳንቲም ጥግብ ብለ በአስር ሳንቲም ጠግበና ሁሉ ትቀት እና እና ጥግብ ያችን አንድ ዳቦ በልቶ ሲኒማ ብለ ለመምጣት በቃ አንድ ህላዊ ሽተተኝ ነው። በአንድ ዳቦ እንደዚያ ያለ ጸግሽ አንስቶታል። ሰው የሚተሳሰብ፣ አንዱ ለአንዱ ያለውን የሚያካፍል የፍቅር ሰፈር ነበረ። ጸጋዬ በደንብ ገልጾታል። እና ደግሞ ግብርን አነሳ። ቅድም ያ የግብር ቦታ ሲታወሰኝ አንድ ታሪክ አለ የማውቀው አንድ ወንድማችን ዛሬ በፈረንሳይ ነዋሪ ነው። እና እሱ ከሁላችንም ግብር ገብቶ በልቶ የፈቀደውን ይዞ በመውጣት ትልቁን ደረጃ የያዘ ነበር። እና በአንድ ወቅት እንደውም የሆነውን ነገር ልናገር፣ እንደ ወትሮ ሁሉ በአመቱ ገብቶ ሁሉን ነገር ሲያደርግ ቆይቶ ቤተ መንግስት ገብቶ እንደዛ ሲያደርግ ወደ ዋና ወዳራሽ ሲገባ በቃ ይሄ ወታደሩ ምኑ ይሄን የቆየ ጠጅ ጠጥቶ ጮማውን አስቀድሞ ከበላ ወዲያ በጠጁ የግርማዊ ጃንሆይ ለዘላለም ይኑሩ እያለ ቆቡን ሲወረወር የእኛ ጓደኛ ወደ ውስጥ ሲገባ አጋጣሚውን በመጠቀም እንደ ሸርተት ብሎ ሜንቶ ላይ ቀረች፣ ስጋ ለማውጣ ለማንሳት ሲ ሲ ሲሰድ ግርማዊ ጃንሆይ እንደገ እንደው በአጋጣሚ እንደው ወደዚህ ማዶ ሲዞሩ እሱ እጁ ሜንቶ ላይ ሲያርፍ ታያሉ። ነገሩ ገርሟቸው ሲስቁ፣ ይኸኛው ከወዲህ ማዶ ስጋዋን የሚፈልጋት ይኛ ጓደኛ ይስቃል። ከኋላው ማጅራቱን ይዞ ጎትቶ ሊያስወጣ የመጣ ደግሞ እንትን አስተናጋጅ ሲያያ ነው። ከወዲያ ይስቃሉ፣ ይሄኛው ከወዲህ ይስቃል። ስለዚህ አይ ይሄ ነገር ሰላማዊ ነገር ነው ብሎ በል ስጋህን ያዝና ወጣ ብሎ ስጋውን ይዞ እንደሸኘው አስታውሳለሁ እና ይሄ እንደ ሁሌ ትዝ የሚለኝ ያ ደግሞ ምንም ነገር ከማንኛችንም እንግዲህ ገባ ብለን እንወጣለን። እንዳለው ጸጋ ሁላችንም ሞክረናል። አንዳንዴም አርጮሞ ይከፋል። ያ ጓደኛችን ግን በእንዲህ አይታማም። እንደው ምንም ነገር አትነካው። ምን እንዳለው አላውቅም። እስከ ዛሬ ድረስ ገብቶ በልቶ የፈቀደውን ይዞ ይወጣ ነበር። ይችን እንደው ልጨምርልህ ብዬ ነው። የዛሬውን ዝግጅቴን በዚሁ ለአብቃ። በሚቀጥለው አስራ አምስት ቀን እንገናኝ። ደህና ንጉሴን ለዝግጅቱ እናመሰግናለን። አዲሱ ሰሞኑን ሰሞኑን ብቻ አይደለም፣ ባለፉት በቀደሙት የራዲዮ መጽሄት ፕሮግራሞቻችንም በርከት ያሉ አድማጮች አስተያየቶች ደርሰውናል። በመደበኛው ስርጭቶቻችን አስተናግደናቸው ለመጽሄት ግን አልተሳካልንም። በፕሮግራም መጣበብ ሳቢያ ሳናቀርባቸው ቀርተናል። ለምን ራዲዮ መጽሄት ላይ የምናዘጋጃቸው ቅንብሮች በርከት ብለው እንዲህ እንዳሁኑ ይበዝና ለሚቀጥለው ጊዜ አንተውም ቃል እንገባል። ይሄ ቃል የምንገባበት ታዲያ ያሰአት ደርሷል። አዲሱ የኢትዮጵያውያን የቀን መቁጠሪያ መስከረምን የአዲሱን አመት ብናልፍም ሌላ አዲስ አመት ባለንበት አገር ቀን መቁጠሪያም ጭምር ነው የምንሰራው ና የሚቀጥለው አመት አድማጮች ተሳትፎ የጎላባቸው ፕሮግራሞች አሁን አዳዲስ ያስተዋውቅ ናቸውን ጨምሮ በስፋት የምንሄድ መሆኑም ከወዲሁ ለመግለጽም አድማጮችን የሚቅርታ ጠይቀን ቀጥሎ ፕሮግራሞች ላይ መልእክቶቻቸውን በስፋት እንደምናስተናግድ መግለጽ እንወዳለን። መልካም ነው። ይሄ እንግዲህ የአመቱ መጨረሻ የራዲዮ መጽሄት ዝግጅታችን ነው። በአውሮፓውያን የዘመን አቆጣጠር በዓሉን ለሚያከብሩ ከኢትዮጵያ ውጭ የሚኖሩ አድማጮቻችን መልካም አዲስ አመት ለማለት ነው። አዲሱ መልካም አድማጮች አዲስ አመት መልካም የ2016 ዓመተ ምህረት መቀበያ ይሆንላቸው እንላለን። እንግዲህ አድማጮቻችን ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላቸዋቸው ሌሎች እርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጽሐፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን ለምሽቱ ያልነውን በዚሁ ልንቋጭ ነው። አሁን የቀረን ብርቱካን በልቼ አዎ የመሰናበቻ ዜማ ነው። እስከዚያው ታዲያ ከጀመርነው የማዲንጎ አፈወርቅ ባቲ የተሰኘች ዜማ ጋር እንተዋችሁ።

እንደምን አለሽ፣ አድማጮች የስንብት ማስታወሻ አለኝ። ያልተዘነጋ ነገር ግን በሰዓት ጥበት ሳቢያ ሁለት ፕሮግራሞች ለመጪው የራዲዮ መጽሔት ያደሩ መሆናቸውን ላስታውስ። ሁለት ፕሮግራሞች ናቸው ከአንጋፋው ጋዜጠኛና የቀድሞ ዲፕሎማት ወርቁ ተገኝ ጋር የተጀመረ አዲሱ አበባ የጀመረው ደርዝ ያለው ወግ እና በመጀመሪያው ክፍል የጀመር ነው ወይም የያዝ ነው የጠረጴዛ ዙሪያ ወጋችን ናቸው። ቀጠሮ ተይዞላቸዋል። አሁን So i የአሜሪካ ድምፅ ራዲዮ ዘወትር ቅዳሜና እሁድ በ19 በ22ና በ25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃል። ነገሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ከአቀናባሪያችን ንጉሱ ታምሬ ጋር የፕሮግራም አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበ በዚሁ እንሰናበታለን። ሰላም፣ ደህናደሩ